የፍትህ ጋዜጣና የአንድነት ለፍትህና ለዲሞክራሲ ፓርቲ ልሳኔ የሆነችው ፍኖተ ነጻነት ጋዜጣ አለመታተም የንግድ እንጂ የአስተዳደር ጉዳይ አይደለም ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። የአንድነት ሊቀመንበር ዶክተር ነጋሶ ጊዳዳ ግን የፖለቲካ ስውር ክትትልና እርምጃ ውጤት ነው ብለው ያምናሉ። ዝርዝሩን ስለውን አባት ያቀርበዋል። ፍትሕ ጋዜጣና ፍኖተ ነጻነት በአታሚው ድርጅት ብርሃንና ሰላም አላትም ባይነት ምክንያት ለሕዝብ ንባብ ሳይበቁ ቀርተዋል። ሁኔታው የተነሳበትንና የደረሱበትን የአንድነት ሊቀመንበር ዶክተር ነጋሶ ጊዳዳን ማምሻውን በስልክ አግኝቻቸው እንዲህ ገልጸውልኛል። በአንድ በኩል አትሊስት የምናውቀው የብርሃንና ሰላም ማተሚያ ቤት ማርኬቲንግ ሀላፊው እኔ ከመሄዴ በፊት አንድ ቀን አስቀድሞ ለኤዲተሩ እና ለሌሎች የህዝብ ግንኙነት ሰዎች የነገረው ፍኖተ ነጻነት ልዩ እትም ቁጥር አንድ ብዙዎችን አላስደሰተም እንዴት የዚህን አይነት እንትን ታትማላችሁ ተብሎ ቁጣ ደርሶብናል አናትምም ተብሏል በማኔጅመንት ተወስኗል ብሎ ይነግራል እንደገና እኔና አቶ አስራት ዋና ፀሐፊው እና የህዝብ ግንኙነት ኃላፊው ዳንኤል ሆነን ሄድን እና ስንጠይቀው ይህንኑ ነው የነገረን። ኤግዛክትሊ ዘሴም ሲንክ ነው። እንዴት እናድርግ ታዲያ ብለን ብንጠይቀው ኃላፌ ጋር ሂዱ ብሎ ላከን። ማን ነው ስሙ ይሄ ኃላፊ ያናገራችሁት? አሁን እንግዲህ ስማቸውን አላስታውስም። ሁለቱን በማኔጅመንት ስለ ወሰነ ወደ ማኔጅመንቱ ሂዱና ጠይቁ አለን። ይቻል እንደሆነ ማ ነው እሺ ቢል እንደሆነ። እዛ እሱ ጋር ስንሄድ የማተሚያ ቤቱ ዋና አስተዳዳሪ፣ ስራ አስኪያጅ አልነበሩም። ምክትሉ ነው የሚመራው፣ የዛን ሰሞን። እሱን ስንጠይቀው እሱ ደግሞ የነገረን የለም፣ ካፓሲቲ የለንም፣ መሽናችን ተይዘዋል። በአንድ በኩል የኦሮሚያ ትምህርት ቤቶች መጽሐፍትን ለማተም ጨረታ አሸንፈናል። እሱን እያተም ሌላውን ሁለተኛውን መሽን ሌሎች ጋዜጣዎችን ነው የምናትመው የመንግስት ጋዜጦችንና ደንበኞቻችን ለብዙ ጊዜ ደንበኞቻችን የሆኑትን ጋዜጦች ነው የምናትመው እንጂ የእናንተን አናትምም አለ። በምን ክራቴሪያ ነው ይህንን የምታደርጉት ስንል የቆዩ ለብዙ አመታት ደንበኞቻችን የነበሩትን ብቻ ነው የምናትመው እንጂ እናንተን አንችልም፣ በካፓሲቲ ምክንያት ይለናል። ኧረ ተው እባክህን ይሄ ትክክል አይደለም። አንድ ትልቅ ኦፖዚሽን ፓርቲ ጋዜጣ ነው በአንድ በኩል፣ እኛም ልሳናችን ነው በሌላ በኩል፣ ህዝብ አማራጭ ዜናዎችን አማራጭ አስተያየቶችን የሚያነቡበት እንትን ነው። ይሄ ትክክል አይደለም ያልከው ብለን ብንጠይቀው፣ የለም የፈለጋችሁትን አድርጉ፣ ወደ ፍርድ ቤት ልትሄዱ ትችላላችሁ፣ የፈለጋችሁትን አድርጉ እኛ ናትም አለን። ይህን ከዛ በኋላ ያደረግ ነው ጠቅላይ ሚኒስትሩ ትናንትና እንዳሉት ሁለት ጊዜ ጽፈናል በዚህ ጉዳይ ላይ ደብዳቤ ለጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ትናንት ለፓርላማው ባደረጉት ንግግር ይህንኑ የፓርቲውን ቅሬታና ደብዳቤ ጉዳይ አንስተው ነበር። እርግጥ ነው ይሄ የተባለው ደብዳቤ ደርሶኛል። ደብዳቤው ይድረሰኝ እንጂ ይሄ ደግሞ ሰላሳ አራት ማተሚያ ቤቶች አሉ በአዲስ አበባ ከተማ ውስጥ። ከሰላሳ አራቱ ውስጥ መርጦ ማሳተም የድርጅቱ ጉዳይ ነው የሚሆነው እንጂ የጠቅላይ ሚኒስትር ጽህፈት ቤት ጉዳይ አይደለም። ስለዚህ ከሰላሳ አራቱ ማተሚያ ቤቶች እያንዳንዳቸውን የአንድነት ድርጅት ወይም ፓርቲ ልሳን አሳትሙ እያለ ጠቅላይ ሚኒስትር ጽህፈት ቤት መመሪያ የሚሰጥበት አሰራር የለም። ይሄ የንግድ ግንኙነት ነው። እያንዳንዱ ማተሚያ ቤት ከሚፈለገው ለማሳተም ከሚፈልገው አካል ጋር የሚያደርገው የግል የንግድ ኢንተራክሽን ነው። ስለዚህ የንግድ ሕጋችን የሚፈታው ነው ማለት ነው። በአስተዳደር የሚፈታ አይደለም። በንግድ ሕጉ መሰረት አላስፈላጊ ጫና ፈጥሮ ከሆነ ያ ማተሚያ ቤት ፍርድ ቤት ሄዶ በንግድ ሕጉ መሰረት በአግባቡ አላስተናገደኝም ብሎ መጠየቅ ነው። ጠቅላይ ሚኒስትር ጽሕፈት ቤት በአስተዳደራዊ መንገድ እንዲፈታለት መጠየቅ ተገቢና ትክክል አይደለም። ስለዚህ ንግድ ድርጅት ነው። ማተሚያ ቤቶች በሙሉ ሰላሳ አራቱም ንግድ ድርጅቶች ናቸው። ከንግድ ድርጅቶቹ ጋር በሚያደርገው መዋዋል እና በእነሱ ከእነሱ ጋር በሚያደርገው ግንኙነት በንግድ ስርዓት የሚፈጸም ነው። የፖለቲካ ተቋም አይደለም እና ያ ተቋም ወይም የአስተዳደር ተቋም አይደለም። ስለዚህ ጥያቄያቸውን ወደኋላ ራሳቸው ራሳችሁ ብትመረምሩ ጥሩ ነው ለማለት ነው። ጠቅላይ ሚኒስትሩ እንዳሉትም አሳታሚዎቹ እጃቸውን አጣጥፎ አለመቀመጣቸውን ዶክተር ነጋሶ ገልጸዋል። የግል ማተሚያ ቤቶችንም ሞከርን፣ ሌሎች የመንግስትንም ሞከርን። ዋናው ነገር ፍራቻ። ሌሎቹ ምን አሏችሁ? አንዳንዱ እሺ እናትማለን ብሎ ከተስማሙ በኋላ ለማ አዘጋጅተን ስክሪፕቶቹን ስንሰጥ እምቢ ይሉናል። አንዳንዶቹ እንዲያውም ቀብድ ከከፈል ማለት ነው ዋጋውን ከከፈል በኋላ ተመ መጥተው ይመልሱልናል አንችልም ለማተም እንቸገራለን ብለው መልስ ይሰጡናል። እና ከዚህ የምታየው የጉዳዩ በአንድ በኩል የመንግስት መስሪያ ቤቶች የመንግስት ማተሚያ ቤቶች ውስጥ ውስጡን የተከለከሉ ይመስለናል። የግሎቹ ደግሞ የፍራቻ ካተም የፖለቲካ እንትን ካተም ፓርቲ ልሳን ካተም ችግር ውስጥ እንገባለን ብሎ የፍራቻ ጉዳይ ስለሆነ ጉዳዩ የፖለቲካ ነው እንጂ የገበያ ጉዳይ አይደለም። ጠቅላይ ሚኒስትሩ ትላንትና ለማለት እንደፈለጉት ሰላሳ አራት ማተሚያ ቤቶች በኢትዮጵያ አሉ በአዲስ አበባ አሉ ሄደው የፈለጉት ቦታ ለማሳተም ይችላሉ ብለው በገበያ ስርዓት ነው የሚሰራው ብርሃንና ሰላም ማተሚያ ቤት ብለው የተናገሩት ይሄ እውነተኛውን ትክክለኛውን ገጽታ ወይም ደግሞ ፒክቸር ገጽ የሚያሳይ ስዕል የሚያሳይ ጉዳይ አይደለም ዋናው ነገር የፖለቲካ ጉዳይ ነው። ፍትህ ጋዜጣ ተከልክሏል። ከዛ ቀጥሎ የፖለቲካ ክሪቲካል የሆነ አልተርናቲቭ የሆነ አማራጭ ሀሳብና ዜናዎችን የሚያቀርብ ልሳን መሆኑ እና ከ በአንድነት ፓርቲ ላይ ደግሞ ምን አይነት አመለካከት እንዳላቸው በመድረክም ላይ ምን አይነት አመለካከት እንዳላቸው እናቃለን እና ከዚህ አኳያ ጉዳዩ የፖለቲካ ነው እንጂ የገበያ ችግር፣ የገበያ ጉዳይ አይደለም የብቃትም የካፓሲቲን ችግር አይመስለንም። እኛ ይሄ ነው ለማለት የፈለ ምችል ዶክተር ነጋሶ ለመሆኑ ከብርሃንና ሰላም ሌላ በገበያ ላይ ካሉ ማተሚያ ቤቶች እነማንን ሞክራችኋል? ስንት ማተሚያ ቤቶችን ሞክራችኋል? ከዛ ወዲህ ለምሳሌ ሆራይዘን የሚባል አለ ሌላ፣ ቅድስት ማርያም ቦሌ ማተሚያ ቤት እነዚህ እነዚህ ሞክረናል። ኢቨን ከዛ በኋላ ጋዜጣ ሳይሆን መጽሔትን የሚያትሙትንም የግል ጋዜጦች የግል ማተሚያ ቤቶች ሞክረናል፣ ብዙ ብዙ፣ አልተቻለም አልተቻለም። ወደ ፍርድ ቤት ሄዳችኋል? ዶክተር ነጋሶ እንደዚህ አይነት ስራ ይዛችሁ ስትሄዱ ያው ወደ ፍርድ ቤት እንሄዳለን። ችግሩ ፖይንቱ ምንድን ነው? ከማተሚያ ቤቱ ጋር የቃልም ይሁን የጽሁፍ ውል ቢኖርም የሚሆነው የፍትሐ ብሔር ጉዳይ ነው፣ የወንጀል ጉዳይ አይደለም። የፍትሐ ብሔር ጉዳይ ደግሞ ብዙ አመታት የሚፈጅ ጉዳይ ነው፣ ወደ ሁለት አመት። እንደዚህ የምትጠይቀው እንዲያትምልህ ማስገደድ ሳይሆን የከሰርከውን ኪሳራውን ታስከፍላለህ እንጂ እንደገና ለማሳተም ለማሳዘዝ አችልም ፍርድ ቤት አዞ አትቦላቸው ለማለት አይችልም። ይህ እናውቃለን። ቅድም የዚህ የብርሃንና ሰላም የማርኬቲንግ ኃላፊ ወይም የገበያ ማስፋፊያ ኃላፊው የልዩ እትም ቁጥር አንድ ይዘታችሁ ሰውን አላስደሰተም ወይም ብዙዎችን አላስደሰተም ሲላችሁ እነማን ናቸው? እነዚያ ያልተደሰቱት ሰዎች እነማን ናቸው? ምንድን ነው ያላስደሰታቸው? ያ ውስጥ ኢንፎርሜሽኖች አሉ እና አቶ በረከት የሚመራው መስሪያ ቤት ውስጡን ይቆጣጠራል። ማተሚያ ቤቱ የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ማለት ነው። የኮሚኒኬሽን ምንድን ነው የሚባለው? የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ያ እና በእኛ ኢንፎርሜሽን በማተሚያ ቤቱ ሰው አለ የሚከታተ ለመንግስት ምን አይነት አርቲክሎች በጋዜጦች ላይ እንደሚወጡ የሚከታተልላቸው ሰው አለ። ለደህንነቱ ሰዎች ለደህንነት ወይም ለዚህ ለኮሚኒኬሽን እንትን እና ደውሎ ይነግራል። እዛ መስሪያ ቤት ከነአቶ በረከት መስሪያ ቤት ስትደውሎ እንዳታትሙ ብሎ ተነግሯቸዋል ለዋና ስራ አስኪያጁ። ስለላይ ይካሄዳል ነው የሚሉኝ ማለት ነው? አዎ ይካሄዳል። ይሄ መመሪያ ከአቶ በረከት ቢሮ ወይም ከመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ለብርሃንና ሰላም ማተሚያ ቤት ለመድረሱ እርግጠኛ ነው? እርሶ ይሄ ይሄ እንደሚደረግ ማንም የሚያውቀው ጉዳይ ነው። እና ስለዚህ እከሌ ነው እከሌ ነው የምከታተለው ምናምን የሚለው እንትን አያስፈልግም፣ እዛ ውስጥ መግባት። ዋናው ነገር ይህንን እንደሚከታተሉ እና የማይፈልጉትን ስራዎች እንዳይሰሩ እነሱ አፕሮቭ የማድረጉት ስራዎች እንዳይሰሩ የማድረግ ሁኔታ እንዳለ እናውቃለን። ዶክተር ነጋሱ አሁን እርስዎ እየነገሩኝ ያሉት በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት፣ በጠቅላይ ሚኒስትሩ ጽህፈት ቤት ማለት ነው የሳንሱር ስራ ይሰራል የማለትን ያህል ነው። እንደዚህ ማለት ነው? እንደዛ ነው ሳንሱር ብቻ ሳይሆን ቆይ እንዲያውም እኮ ከዚህ በፊት አንድ ነገር ሆኖ ነበር። ማተሚያ ቤቱ አንድ መመሪያ ማኖ ጋዜጦች አታሚዎች የሚፈሩ ከብርሃን እና ሰላም ጋር የሚፈራረሙ አንድ ውል እንትን አምጥቶ ነበር። ይኸው ምንድን ነው ማተሚያ ቤቱ ደስ የማይለውን አርቲ ጋዜጣ አርቲክሎች ያሉ ከሆነ ለመከልከል ይችላል የሚል አንቀጽ ያለበት እንድትፈራረሙ እንትን ተብሎ አሁን እስካሁን ድረስ ጭቅጭቅ ላይ ነው ያለው። ሴንሰር የማድረግ ጉዳይ እንደሆነ ይሄ በእኛ በኩል እኛ እንደምንለው የሴንሰርሽፕ ጉዳይም ብቻ አይደለም። ኢንፋክት የፖለቲካ እንቅስቃሴያችንን የመከልከል እንቅስቃሴያችንን የመገደብ ሁኔታ ነው እየተፈጠረ ያለው እንግዲህ እንደሚነግሩኝ ዶክተር ነጋሶ ይሄ ጉዳይ የንግድ ጉዳይ ሳይሆን የህግ ጉዳይን ብቻ ሳይሆን የፖለቲካ ጉዳይ ነው የአስተዳደር ጉዳይ ነው ብላችሁ ለጠቅላይ ሚኒስትሩ አቤት ካላችሁ በኋላ ጠቅላይ ሚኒስትሩ የትናንትናውን መልስ ሰጥተዋል ምንድን ነው ለዚህ እርሶ የሚሉት ከዚህ አዎ፣ ምንድን ነው ከጠቅላይ ሚኒስትሩ መልስ በኋላ ለፓርላማው ከተናገሩት በኋላ ምንድን ነው የእናንተ ቀጣይ እርምጃ ይሆናል ብለው የሚያስቡት እንደ ፓርቲ? ጠቅላይ ሚኒስትሩ ትላንትና በዚህ በፍኖተ ነፃነት ጉዳይ ብቻ አይደለም በሌሎች ጉዳዮችም መድረክንና አንድነት ያለበትን መድረክ አንስተዋል። በእነዚህ ጉዳዮች ላይ ተወያይተን እኛ በፍኖተ ነፃነትን በመድረክ ላይ የሰጡትን አስተያየቶችንም በተመለከተ በተቃዋሚ ፖለቲካ ድርጅቶችም ጉዳይ በተመለከተ ተመካክረን ምን አድርገውን እንወስዳለን። ፕሬዚደንት ነጋሶ የአንድነት ለፍትህና ለዲሞክራሲ ሊቀመንበር ለጊዜው እና ለማብራሪያው በጣም አመሰግናለሁ። እኔም አመሰግናለሁ። የፍትህ ጋዜጣና የፍኖተ ነጻነትን ዋና አዘጋጆች ለማነጋገር ጥረት አድርጌ ነበር። ስልኮቻቸው ስለማይመልሱ ለጊዜው ላገኛቸው አልቻልኩም። ተጨማሪና የተለዩ መረጃዎችን ካገኘው በሌላ ዘገባዬ እመልሳለሁ።